ये ये अमेरिका डिम्स राडियो ताबेनो <स्थित थाँ> ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፈውን የአርብ ሐምሌ 23 ምሽት የአማርኛ ፕሮግራም ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የደቡብ ሱዳን ተፋላሚ ወገኖች በሰላም ውሉ በቀረበላቸው የጊዜ ገደብ የማይስማሙ ከሆነ ሊወሰዱ በሚችሉ አማራጭ እርምጃዎች ዙሪያ የተጠናቀረ ዘገባ በአብይ ርዕስ ይቀርባል። በማስከተል አንድን ድርጅት ቴሮሪስት ነው አይደለም ለማለት ግን ኢትዮጵያ የምትጠቀምበት ስታንዳርድ እና አሜሪካ የምትጠቀምበት ስታንዳርድ ይለያያል ነው ያሉት። ይሄ ደግሞ የምንቀበለው ነው። ምክንያቱም እኛና አሜሪካ ተመሳሳይ የሆነ ሕግና ስታንዳርድ ሊኖረን አይችልም። የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ለቪኦኤ የሰጡት ቃለ መጠይቅ ሁለተኛ ክፍል ከዜና በኋላ ይቀርባል። በመጨረሻም ለዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ወቅት የተደረገላቸውን መስተንግዶ የተመለከተ ዘገባ እናቀርባለን። ጽዮን ግርማ ፕሮግራሙን ትመራለች። ሱሊማን ታላዋሪ የቴክኒክ መሀንዲሳችን ነው። መልካም ምሽት። አሁን የዓለም ዜና አዳነች ፍሳሀዬ። በፈረንሳይ የህንድ ውቅያኖስ ደሴት ላይ የተገኘው የአይሮፕላን ስብርባሪ ክፍል ባለፈው ዓመት መጋቢት ወር ላይ የገባበት ያልታወቀው ኤምኤች 370 የማሌዥያ ጄት አይሮፕላን ክፍል ይሆን እንደሆነ ለማረጋገጥ ምርመራ እየተደረገ ነው። የአይሮፕላን ክፍል አካል የሚመስለው የአይሮፕላን ክንፍ አካል የሚመስለው ስብርባሪ ርዝመት ወደ ሁለት ሜትር ገደማ ሲሆን ትላንት የተገኘው ማዳጋስካር አጠገብ ባለው ሪዩኒየን በተባለው ደሴት ላይ ነው። ቦይንግ 77 የተባለው የማሌዥያ ጄት አይሮፕላን ለመጨረሻ ጊዜ ከተሰማበት ከ3500 ኪሎ ሜትር በላይ ርቆ በሚገኝ ቦታ ላይ ነው ስብርባሪው የተገኘው። ስብርባሪውን ትላንት ያገኙት በሪዩኒየን ደሴት የሚገኝ መዋኛ ቦታን ያጸዱ የነበሩ ሰራተኞች ነበሩ። ሩሲያ ከአንድ ዓመት በፊት በኡክራይን ተተኩሶበት የወደቀውን የማሌዥያ አይሮፕላንን በሚመለከት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔን በድምፅ መሻር መብቷ ስለሻረችው በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሀገራቸው እጅግ እንደተቆጣችና እንዳዘነች ገልጸዋል። ውሳኔው በአይሮፕላኑ ላይ የተኮሰው ወገን ለፍርድ እንዲቀርብ ዓለም አቀፍ የወንጀል ችሎት እንዲቋቋም የሚጠይቅ ነበር። ሲቪሎች የተሳተፉበት አይሮፕላን ተመትቶ ነዶ በብዙ ቤተሰቦች ላይ ትልቅ ጉዳት ያደረሰው ጉዳይ ፍትህ እንዲያገኝ መላ ዓለም በጋራ የምንጠብቀው ነገር ሆኖ ሳለ ሩሲያ ውሳኔውን መሻሯ ያሳዝናል ሲሉ የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ለአሜሪካ ድምጽ ሬዲዮ ተናግረዋል። ሩሲያ በበኩሏ ለአይሮፕላኑ ተመትቶ መከስከስ ተጠያቂ የሆኑት ወገኖች ለፍርድ እንዲቀርቡ የሚያስችል የውሳኔ ሀሳብ አቅርባለች። ሆኖም የወንጀል ችሎት የመቋቋሙን ሀሳብ ተቃውማለች። ሰማንታ ፓወር ታዲያ ሩሲያ የወንጀል ችሎት መቋቋሙን የምትቃወምበት ምክንያት ከወንጀሉ ጋር ያላት ግንኙነት አጠያያቂ እንዲሆን ያደርጋል ብለዋል። የፈሩት ነገር ምንድን ነው? የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሀገሮች ድንበሮች እንዲከበሩና ሀገሮች የጎረቤቶቻቸውን ሉዓላዊነት እንዲያከብሩ የሚጠይቀውን ቻርተር ሊያስከብር በመቻሉ ላይም ጥያቄ ያስነሳል ሲሉም አምባሳደሯ ነቅፈዋል። ማሌዥያ፣ ኒዘርላንድስ፣ ኦስትሬሊያ፣ ኡክራይንና ቤልጅም የወንጀል ችሎት የመቋቋሙን ሀሳብ ደግፈዋል። አንድ የታሊባን መግለጫ የድርጅቱ መስራች ሙላ ዑማር መሞቱን ዛሬ በይፋ አስታውቀዋል። የእስላማዊው ንቅናቄ ቃል አቀባይ ለዚሁ ለሙጃሒድን ፓሽቶ ቋንቋ ለአሜሪካ ድምፅ ሬድዮ በተላከው መግለጫ ሙላ ዑመር በህመም ምክንያት እንደ ሞተ ገልጿል። ዝርዝር ውስጥ ግን አልገባም። የታሊባኑ መግለጫ መሪው መቼ እንደ ሞተ ባይገለጽም ካለፉት 15 ዓመታት ወዲህ የጤንነቱ ሁኔታ እየተባባሰ መሄዱን ጠቁሟል። አዳነች ፍሳዬን ለዜናዎቹ እናመሰግናለን። በሶስት ሰዓቱ መደበኛ ፕሮግራም ተጨማሪ ዜናዎችን ይዛ ትመለሳለች። አሁን ወደ ምሽቱ አብይ ርእስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉት ጉብኝት እርሳቸውና የክልሉ መሪዎች ለደቡብ ሱዳን የሰላም ስምምነት አማራጮችን ማስቀመጣቸው ይታወቃል። ተፋላሚዎቹ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ ስምምነት ባይደርሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክም በቀረቡት አማራጮች ውስጥ ተካቷል። እነዚህ አማራጮች በውኑ ስራ ላይ ሊውሉ ይችላሉን? ከናይሮቢ የደረሰን የሌኒ ሩቫጋ ዘገባ በዚህ ጥያቄ ዙሪያ የተለያዩ አስተያየቶች እየተሰሙ መሆናቸውን ይጠቁማል። ዘገባውን አዲሱ አበበ ይዟል። በኢትዮጵያ ጉብኝታቸው ላይ እንዳሉ አዲስ አበባ ውስጥ ከክልላዊ መሪዎች ጋር የተገናኙት ፕሬዝዳንት ባራክ ኦባማ የደቡብ ሱዳን ተዋጊዎች ወደ ድርድሩ እንዲገቡ ጫና ለመፍጠር ጣልቃ ገብ ጦርንና ማዕቀብን በውይይቱ ጠረጴዛ ላይ አስቀምጠውላቸዋል። የሱዳኑ ሕዝባዊ የነጻነት ንቅናቄ የመረጃ ዲሬክተርና በኬንያ የኤስፒኤልኤም ኤስፒኤልኤ ጦር መሪ ፑኮ ቦዝ ባሉንግ ለአሜሪካ ድምፅ በሰጡት ቃል የታቀደው ክልላዊ ጣልቃ ገብ ጦር እምብዛም ስራ ላይ ሊውል የሚችል ሐሳብ አይመስለኝም ይላሉ። ክልላዊ አገሮች ሁሉ የእኛን ቀውስ ጉዳይም ሆነ የጦርነት ሁኔታ እንደ ደቡብ ሱዳናዊ ሆነው በውል ስለማይረዱት ይሄ ክልላዊ ጦር የተባለው ኃይል ሰላም የሚያመጣ አይመስለኝም። ብዙዎቹ አገሮች የትኛውን መደገፍ ወይም አለመደገፍ እንዳለባቸውም አያውቁም። ለምን? የቀውሱን መሠረታዊ ባህሪ ስለማይረዱት። የደህንነት ጥናት ማዕከሉ ዶክተር ኢማኑኤል ኪስያንጋን በዚህ ሐሳብ አይስማሙም። ጣልቃ ገብ ጦርና ማዕቀብ በእርግጥ ሰላም ያስገኛል ባይ ናቸው። ዋናው ቁም ነገር ያንን ጣልቃ ገብ ጦር ማን እንደሚያደራጀውና ከየትኞቹ አገሮች እንደሚውጣጣ መለየቱ ላይ ነው። የኡጋንዳ ጦር በአሁኑ ወቅት ደቡብ ሱዳን ውስጥ እንዳለ እናውቃለን። ይህ ጦር ግን የቱን ያህል ገለልተኛ እንደሚሆን አላውቅም። ስለዚህ ክልላዊ ጦሩን የሚያደራጀው ማን እንደሆን ማወቁ ወሳኝ ነው የምለው ከየትኛውም ወገን ያልሆነ አካል ለሰላሙ ወሳኝ መሆኑን ለማሳየት ነው። እንደ አውሮፓ አቆጣጠር ካለፈው ግንቦት 2013 ዓ ም ጀምሮ ደቡብ ሱዳን ውስጥ የተካሄዱ የጎሳ ግጭቶች ለብዙ መቶ ሺዎች ሞት ምክንያት ሆነዋል። በኢጋድ የተከናወኑ ክልላዊ የሰላም ጥረቶችም አንዳች የተኩስ አቁም ውል እንዳላስገኙ ይታወቃል። ያም ሆነ ይህ ግን የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ አንድ የሰላም ስምምነት ካልደረሱ ማዕቀቦችና ሌሎች እርምጃዎች እንደሚወሰዱባቸው ተነግሯቸዋል። በ1431 መካከለኛ ሞገድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እስከ አንድ ሰዓት ተኩል ይቀጥላል። አብራችሁን ቆዩ። የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማ የሁለት ቀናት የኢትዮጵያ ጉብኝት ተንተርሶ ከኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር የተካሄደ ቃለ ምልልስ ይሆናል አሁን የሚቀርበው። ከፕሬዚደንቱ የኢትዮጵያ ቆይታ ጋር የተዛመዱ ርዕሶችና ሌሎችም ወቅታዊ ጉዳዮች ዙሪያ ከዝግጅት ክፍላችን ጋር ያካሄዱት ቃለ ምልልስ የመጀመሪያ ክፍል በትናንትናው ምሽት አቅርበናል። ሁለተኛውን ክፍል አሁን ይዘን ቀርበናል። ያወያየቻቸው ትዝታ በላቸው ነች። ግን እንደው ክቡር ሚኒስትር እንዳጋጣሚ ከምርጫው በፊት እዚህ ኢህአዴግ ጋራ ብሔራዊ ምክር ቤቱ ውስጥ ያሉትንም ፓርቲዎች አነጋግረን ነበረ። ለምሳሌ ኢዴፓ አባል ነው። አንድ ስድስት የሚሆኑ የኦሮሞ ድርጅቶች ደግሞ እንደዚሁ ቀርበው ነበር። እነሱም ያሰሙት ስሞታ አለን አብረን ብንሰራም እንዲስተካከሉ የምንጠይቃቸው ጉዳዮች በኢህአደግ በገዢው ፓርቲ ተፈጻሚነት የለውም የሚሉ ናቸው። በቅርቡ ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋን እና ከጋዜጠኞቹ መካከል አምስቱ ተፈተዋል። ለረጅም ጊዜ ታስራ የነበረችው ሪዮት አለሙ ተፈታለች። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች ምን ይሉናል? እንዴት ያብራሩታል? ሰው ተመልካቹ፣ አድማጩ ግራ ገብቶታል። አንድነት ነው የተከሰሱትና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ሌሎችም ደግሞ ጋዜጠኞች እና እንደዚሁም የፖለቲካ ፓርቲ አባላትና መሪዎች እስር ቤት ናቸውና ስለ እሱ ምንም ይሉናል? እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቅድም እንደተባለው ሊፈቱ ይችለዋል። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ከፍርድ ቤቱ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል ፕሮሰኪዩተር ይኖራል አደለም? እንግዲህ ፕሮሰኪዩተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅል ነው ነው አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው እነሱ ቢወጡ፣ ዋናዎቹና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማውቀው ማለት ነው። ስለዚህ ፕሮሰኪውተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል ስለዚህ ከእነሱ ጋር ያለኝን አንስቻለሁ። እነሱ ሊቆዩ ሊወጡ ይችላሉ፣ እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው ማለት፣ አንድ ነገር ላይ ተዋናይ ሆነው ቢቆዩም፣ ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል። ፕሬዚደንት ኦባማ ወደዛ ሀገር ሊሄዱ ሲሉ ስለሆነ የተለቀቁት ግን ምናልባት ፕሬዚደንቱ ሊመጡ ስለሆነ ነው የተለቀቁት የሚል ግምት አሳድሯል። በሰው ዘንድ ፕሬዚደንት ኦባማ እንደሚመጡ፣ ኢትዮጵያን እንደሚጎበኙ በዋይት ሀውስ ተረጋግጦ ነበረ። ከዛ በኋላ ነው የወጡት ለመምጣት ለመምጣት ልቀቁ ብለው ቢሆንና ከመናገራቸው በፊት ቢሆን እሳቸው እንዲመጡ ለማድረግ ተለቀቁ ቢባል አንድ ምክንያት ሊሆን ይችላል። ነገር ግን የተለቀቁት የአሜሪካው ፕሬዝዳንት ለመምጣት ከወሰኑ በዋይት ሀውስ በኩል ይሄ ነገር ከተረጋገጠ በኋላ ቆይቶ ነው የመጣው። ስለዚህ የፍርድ ሂደቱን ተከትሎ እንደሄደ ነው ነው የማውቀው፣ ከእሳቸው መምጣት ጋር አይደለም የተያያዘው። እሱማ ቢሆን እሳቸው እንዲመጡ ለማድረግማ ቢሆን እነሱን መጣለን ከማላታቸው በፊት መደረግ ነበረበት። ፕሬዚደንት ባራክ ኦባማ ድርጅቶችን እንደ አሸባሪ በመሰየም ደረጃ ከኢትዮጵያ እንደሚለየ አገራቸው ገልጸዋል። ምንድን ነው። ኢትዮጵያ ውስጥ ያሉ ድርጅቶችን የኢትዮጵያ መንግስት እንደ አሸባሪ ሊቆጥራቸው ይችላል፣ ነገር ግን እኛ ባለን መረጃ መሰረት አሸባሪዎች አይደሉም ብለዋል። በተያያዘ ደግሞ ያው ጋዜጠኛውም እንደጠየቀው እንግዲህ ግንቦት ሰባት በማንኛውም መልኩ በሚለው ትግል የኢትዮጵያን መንግስት ከስልጣን ማስወገድ አለብኝ ብሎ ውጊያ እንደጀመረ ተናግሯል። መጀመሪያ ፕሬዝደንቱ በተናገሩት ላይ መልስ ይስጡኝ እና ስለ ግንቦት ሰባት ደግሞ አስተያይቶን ይስጡኝ። እንግዲህ እሳቸው ያሉት ማንም ድርጅት መጀመሪያ መወሰድ ያለበት ቦተም ላይን የሚሉት ፈረንጆች ማለት ነው። መሰረታዊው ያሉት ምንድን ነው? ማንም ድርጅት ዲሞክራቲካሊ የተመረጠን መንግስት በጦር ወይ ደግሞ በኃይል ለመቀየር የሚሞክር አንቀበልም ነው። እሱ ብቻ ሳይሆን ሌላ ያሉት ነገር ቢኖር ምንድን ነው፣ የኢትዮጵያ መንግስት ሌጅትሜት ነው ዲሞክራቲካሊ ነው የተመረጠውም ብለዋል። እነዚህ ሁለቱ ነገሮች ከተገናኙ፣ ፕሬዚደንቱ ግንቦት ሰባትን ተቃውመዋል፣ በግላጭ ተቃውመዋል። ከዛ በኋላ ግን አንድን ድርጅት ቴሮሪስት ነው አይደለም ለማለት ግን ኢትዮጵያ የምትጠቀምበት ስታንዳርድ እና አሜሪካ የምትጠቀምበት ስታንዳርድ ይለያያል ነው ያሉት። ይሄ ደግሞ የምንቀበለው ነው። ምክንያቱም እኛና አሜሪካ ተመሳሳይ የሆነ ሕግና ስታንዳርድ ሊኖረን አይችልም። ሊለያይ ይችላል ማለት ነው። ስለዚህ ለእኛ ሽብርተኞች ናቸው፣ ለሳቸው የተያዘውን ስታንዳርድ እስካሁን ባለው ኢንፎርሜሽን አላሟሉም ሊሉ ይችላሉ። ልንቀበለው እንችላለን። እንዲያውም ከዛ በተጨማሪ ያሉት ምንድን ነው በተለይ በጋራ በግል ስንነጋገር ተጨማሪ መረጃ ስጡንና በእኛ ስታንዳርድም ክራይቴሪያውን የሚያሟሉ ከሆነ ልንወስደው እንችላለን ነው። ነገር ግን እሱን እንትወ በአንድ ነገር ተስማምተናል፣ በሁለት ነገር ተስማምተናል። አንደኛ ነገር ፕሬዚደንቱ በግላጭ ምን ብለዋል? የኢትዮጵያ መንግስት ዲሞክራቲካሊ ኤሌክትድ ነው ብለው ተናግረዋል። እሱን ግን ትችት እያስከተለባቸው ነው ከብዙ የሰብአዊ መቶ በመቶ ከተመረጠ መንግስት እየተባለ ዲሞክራቲካሊ ነው የተመረጠው። እሱ ላይ አንድም ሁለትም የለውም። ለምንድን ነው ህዝቡን ወደ ታች የምናየው? ህዝቡ ድምፁ ቢቀማ እኮ ራሱ ይናገር ነበር። ለምን እናሳንሰዋለን? የተወሰኑ ተቃዋሚዎች ውጭ ሆነው ማደንቆር ስለያዙ ህዝቡ ተሸውዷል። ምን ማለት ነው? አሳንሶ ማየት እኮ ነው። ለምን ነው የሚሸወደው? ዲሞክራሲያዊ ምርጫ መቶ በመቶ አይሆንም የሚልም እኮ አመለካከት አለ። ገባኝ ወይ? እነዚህን ሁለቱ መጀመሪያ እናስምር። ወደ መቶ በመቶ እመጣለሁ። አሁን አንደኛ ትችት ቢያስከትልባቸውም ፕሬዚደንቱ በሌሎች ጉዳዮች ላይ በግልጽ ተናግረዋል። ይሄም መታመን አለበት። ሰው ሁሉን የወደደው ብቻ እንዲነገርለት ከፈለገ አስቸጋሪ ነው። ያው ክሪቲሳይዝ አድርገዋል። ዲሞክራሲ ሲባል አልነበር። ሰውየው በግልጽ ነው የሚናገሩት። ባይዘ ወይ ምንም ችግር የለባቸውም። ለዛ ነው እኔ ያደነቅኳቸው። ስለዚህ አንድ፣ ሌጂትሜት ጋቨርንመንት ነው ብለዋል፣ ዲሞክራቲካሊ የተመረጠ ነው ብለዋል። ሁለተኛ ማንኛውም በትጥቅ ትግል ዲሞክራቲካሊ የተመረጠ መንግስት መጣል የሚ የሚፈልግ ካለ እንቃወማለን ብለዋል። ከዛ ሶስተኛውን ይሄ ስለ ሽብርተኝነት ስታንዳርድ እንትወደህናል። ስለዚህ በሁለቱ ላይ ከተስማማን ግንቦት ሰባትን ተቃወሙት እንጂ አልደገፉትም ነው። የመቶ ፐርሰንት ደግሞ ልምጣ። አንዱ የተዛነፈ ነገር ኢህአዴግ መቶ ከመቶ አላሸነፈም። ስህተት ነው ይሄ። ኢህአዴግ የተወዳደረባቸው አካባቢዎች የተወሰኑ ናቸው። የተወዳደረባቸው አካባቢ አሸንፏል በሙሉ ያልተወዳደረባቸው አካባቢዎች አሉ። ሌሎች ፓርቲዎች ያሸነፉባቸው እነዛ ፓርቲዎች በኢህአዴግ ስር አይደሉም። ኢህአዴግ ይታወቃል፣ አንድ ግንባር ግን፣ አራት የተለያዩ ድርጅቶች አሉት። ቲፒኤልፍ አለ፣ በአዴን አለ፣ ኦፒዲዮ አለ፣ ደህዴን አለ። ከዛ ውጭ ያሉ ፓርቲዎች በኢህአዴግ ስር አይደሉም። ስለዚህ መጀመሪያ መስተካከል ያለበት ነገር ምንድን ነው? ኢህአዴግ መቶ በመቶ አሸንፏል፣ አምስት መቶ አርባ ሰባቱን ወንበር ወሰደ የሚለው የተሳሳተ ነው። ይሄ ይስተካከል። መጀመሪያ እንደው ግልጽ እንዲሆንልኝ ያልገባን ነገር አለ መሰለኝ። እኛም እንደው ሪፖርት እያደረግንበት የምክር ቤት መቀመጫ ያሸነፉ ተቃዋሚዎች አሉ ማለት ነው። እንግዲህ ተቃዋሚዎች ይባሉ ተቃዋሚዎች አይደሉም ይባሉ፣ ግን ከኢህአዴግ ውጭ ያሸነፉ ፓርቲዎች አሉ። ኢህአዴግ መቶ በመቶ ሁሉንም መቀመጫዎች አላሸነፈም። አሁን የሶማሌ ህዝቦች ዴሞክራሲ ፓርቲ ሶዴፓ፣ ኢህአዴግ አይደለም ጋህደ ጋምቤላ አይደለም፣ ቤንሻንጉል አይደለም። ግን አሸንፈዋል። የአፋር አሸንፈዋል። ግን የኢህአዴግ ፓርቲ አይደሉም። በቃ አይደሉም። የኢህአዴግ ካልሆኑ ደግሞ ተቃዋሚም ሊሆኑ ይችላሉ። አንዳንድ ጉዳዮች ላይ የሚያለያየን ነገር ብዙ አይደለም ብለው ሊሆን ይችላል እንጂ ተቃዋሚዎች ሊሆኑ ይችላሉ። በተወሰኑ ጉዳዮች ወሳኝ በሆኑ ጉዳዮች ላይ ሲምፐቲ ስላላቸው ብዙም ላይናገሩን ይችላሉ። እንደ ሌሎች ተቃዋሚዎች በሆኑ ጉዳዮች ላይ ደግሞ ተቃውሞ ሊኖራቸው ይችላል። ገዢ በሆኑ ነገሮች ላይ ደህና ከሆኑ ድምጻቸውን ፊት ለፊት ላይ ያሰሙ ይችላሉ ማለት ነው። ትዝታ በላቸው ከኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር ያደረገችው ቃለ ምልልስ አላበቃም። በነገ ምሽት ዝግጅታችን ቀሪውን ክፍል ይዘን እንቀርባለን። አሁን በ በአሜሪካ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉዞ ስለተደረገላቸው መስተንግዶ የተጠናቀረው ዘገባ ነው የሚቀርበው። የኢትዮጵያና የአሜሪካ ሕዝቦች ምንጫቸው አንድ ስለመሆኑ ማስረጃ አለን ሲሉ ፕሬዚደንት ባራክ ኦባማ ለሌላ የምት ዓመት የሁለቱ ሀገሮች ግንኙነት አንድ ለሆነው ሰብአዊ ቤተሰብ ቀስተ ደመና ቀድሞ ለተቀሰተባት ምድር ለኢትዮጵያ እንዲሁም ለጤናችን ሲሉ ጽዋ አንስተዋል። የሁለቱን ሀገሮች ወዳጅነትና ግንኙነቶች መሰረቶች የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም እጆቻችንን ዘርግተን እንኳን ደህና መጣችሁ እንላለን ብለዋል። ሰሎሞን አባተ ዝርዝሩን ይዟል። እንደምን ዋላችሁ? ደህና፣ እግዚአብሔር ይመስገን። ፕሬዚደንት ባራክ ኦባማ ለኢትዮጵያውያን ሁሉ በየቋንቋቸው ሰላምታቸውን ባደረሱ በተደሰቱ ነበር ታዲያ ምን ያዛቸው ቋንቋችሁ ከሰማንያ በላይ ነው አሉኝ እናም ሌሊቱን በሰላምታ እንዳያነጉሰጉ ፕሬዚደንቱ ለማንኛውም ለሁሉም በአንድ እንደምን አላችሁ! ፕሬዚደንት ኦባማ ትናንት በብሔራዊ ቤተ መንግሥት ለክብራቸው በተዘጋጀው የእራት ግብዣ ላይ ያደረጉትን ስድስት ደቂቃ ያህል የቆየ ንግግር የጀመሩት እርሳቸው ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚደንት መሆናቸውን በማስመር ነበር። ኢትዮጵያን ለመጎብኘት የመጀመሪያው ስራ ላይ ያለ የዩናይትድ ስቴትስ ፕሬዚዳንት ሆኜ እዚህ መገኘቴ ታላቅ ክብር ይሰጠኛል። ታላቁን የኢትዮጵያ ህዝብ እዚህ ስገባ ያንን ድንቅ ጣዕመ ዜማ ያሰማንን ቴዲ ማክንም አመሰግናለሁ። ፕሬዚደንት ኦባማ ለራሳቸው ለመናጇቸውም ጭምር ስለተደረገው መስተንግዶ ሁሉ በእጅጉ አመስግነው ወደ ንግግራቸው ዋና አንጓ የዘለቁት የኢትዮጵያን ማንነት በዚያ ለተገኙትም በእርሳቸውም ቃላት ለዓለምም በማወጅ ነው። ኢትዮጵያውያን በጥንታዊ ምድር ላይ ያሉ ጥንታዊ ህዝብ ናቸው። ኢትዮጵያ የሰው ልጅ መገኛ መፈጠሪያ በመሆኗ ክብር እንሰጣታለን። ፕሬዚደንቱ ኦባማ ወደ እራት ግብዣው ከመሄዳቸው በፊት ሉሲን የሁላችንንም ቅምቅም አያታችንን አይተው መምጣታቸውን ተናግረዋል። ከባለቅኔ ሎሬት ጸጋዬ ገብረ መድህን የግጥም ዘለላዎች ዘንጠፍ አድርገው አንዱን ዘርፈዋል። ቀስተ ደመና ቀድሞ የተቀሰተባት የሰው ዘር ምንጭ ቀድሞ የተዘራባት ምድር ዕድሜዋ ሦስት ነጥብ አምስት ሚሊዮን ዓመት የሆናትን የሁላችንንም የቀድሞ ዝርያ ስናይ፣ አሉ ኦባማ፣ የዓለም ሕዝቦች ሁሉ አንድ ቤተሰብ፣ ግንዳችን አንድ መሆኑን እንገነዘባለን በዓለም ዙሪያ ያለው መከራ፣ ግጭት፣ ሐዘንና ሁከት ሁሉ የሚበዛው እኮ ይህንን እውነት ስለምንረሳ ነው ሲሉ አንድ ተመራማሪ ፕሮፌሰር በቅርቡ የተናገሩትን ኦባማ በትናንት ምሽቱ የአዲስ አበባ የራት ግብዣ ላይ አስታወሱ። ሁላችንንም ከሚያገናኘን መሠረታዊ ጥምረት ይልቅ የላይ ላዩን ልዩነታችንን ነው የምናየው። ፕሬዚደንት ኦባማ በመቀጠልም ከአንድ መቶ ዓመት በላይ በዘለቀው የሁለቱ ሀገሮች ግንኙነት ሁለቱንም ሕዝቦች ያዳበረ ህብር ያለውን ፍሬ ማግኘታቸውን አመልክተዋል። በብዙ ይቸገሩ የነበሩ ሰዎችን ጥሪት ከፍ ለማድረግ አብረን ሰርተናል። በዚህ ምሽት የቀድሞውን ጠቅላይ ሚኒስትር መለስ ዜናዊንና ድህነትን ለመቀነስ የነበራቸውን ቁርጠኝነት አስበናል። አብረን ሆነን ከግጭቶች ለሚሸሹ ስደተኞች መጠለያ በጅተናል፣ ተንከባክበናል። ስጋት ከሚፈጥሩብንም ወገኖች ጸጥታችንን ወይንም ደህንነታችንን አብረን አስከብረናል። ደግሞ ከፖለቲካው ኦባማ ጥቂት ፈንገጥ አሉና የኢትዮጵያን ችሮታ ለዓለም አጉልተው ማንሳት ሻቱ ኦፍ ኮርስ ሜኒ ኮንትሪቡሽንስ በምዕታት ዓመታት ውስጥ ኢትዮጵያ ለዓለም ከሰጠቻቸው የበዙ በረከቶቿ መካከል በዓለም ዙሪያ ያሉ ህዝቦችን ሁሉ ዋይት ሃውስ ውስጥ ያሉ ብዙዎችንም ቀጥ አድርጎ ስለያዘ አንድ ግኝታችሁ አሜሪካውያን ሁሉ ሊያመሰግኗችሁ ይፈልጋሉ። ቡና። አመሰግናለሁ ኢትዮጵያ። ደግሞም ኦባማ ወደ ሌላው የኢትዮጵያ ስጦታ ዘወር አሉና ለዓለም ሹክ አሉ። ነጻነት። ኢትዮጵያ የአሜሪካውያንን አስተሳሰብ ህልም፣ ለዓመታት ስታቀጣጥል ቆይታለች አሉ። Many of them were inspired by this country, a nation that never suffered the indignities of colonialism. አፍሪካ አሜሪካውያን ሲቪል መብቶቻቸውን ከመቀዳጀታቸው በፊት ብዙዎቹ በዚች አገር ማንነት የተነቃቁ የተሳቡ ነበሩ። የቅኝ አገዛዝን ውርደት ጨርሶ ያልተሸከመች አገር፣ ነጻነቱንና መብቱን የራሱን ዕድል ራሱ ጨብጦ ያስጠበቀ ህዝብ በሁለቱ ሀገሮች መካከል የዘለቀው ግንኙነት ካፈራቸው ፍሬዎች አንዱ የኢትዮጵያ አየር ኃይል መሆኑን የጠቆሙት ፕሬዚደንት ባራክ ኦባማ ቡናማው አሞራ የሚል የዝና ስም ያላቸውን ኮሎኔል ጃን ሮቢንሰንን አስታውሰዋል። ቀደም ሲል የእንኳን ደህና መጡ ንግግር ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ስለ ኮሎኔል ሮቢንሰን አንስተው ብረት ጨብጠው የጣሊያንን ወራሪ ጦር ለመግጠም ከኢትዮጵያውያኑ አርበኞች ጎን የቆሙ የመጀመሪያው አሜሪካዊ እንደነበሩ አስታውሰዋል። ኦባማ በንግግራቸው ላይ በበጎ ፈቃድ ወደ ኢትዮጵያ ስለዘመቱት ከዚህ ኩሩ ሕዝብ ጎን ቆመው የሰሩ ሲሉ ስለጠሯቸው አሜሪካውያን የሰላም ጓዶችም ተናግረዋል። ፕሬዚደንቱ በዚሁ ጣልቃም የኢትዮጵያን የጋዜጠኝነትና የፕሬስ ጉዳይ ጠቆም ሳያደርጉ አላለፉም። ከጥቂት ወራት በፊት ስመኝሽ የቆየ ወይም በቅጽል ስሟ ሊሊ የምትባልን ኢትዮጵያዊ ጋዜጠኛና ሌሎችንም በቤተ መንግስታቸው አግኝተው አነጋግረው ነበር። እርሷንም በራቱ ላይ አስታወሷት ሙ በእኔ በኩል በዚህ ዓመት መጀመሪያ ላይ ዋይት ሃውስ ውስጥ ባስተናገድኳት ኢትዮጵያዊት ጋዜጠኛ ብርታት ወይም ጀብዱ ተደነቅ ያለሁ ጠንካራ ነጻ ፕሬስ እንዲኖር ያላት ቁርጠኝነት አስደንቆኛል። እናም ዲሞክራሲ በዚች አገር ጥልቀት እንዲኖረው እየተካሄደ ያለውን ለውጥ አስመልክቶ ዛሬ በሰጠኑ ጋዜጣዊ መግለጫ ወቅት ጠቅላይ ሚኒስትር ኃይለማርያም የተናገሩት አስደስቶኛል። ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ነው ይህንን የሚሉት። አሜሪካና ኢትዮጵያ ከሚጋሯቸው እሴቶቻቸው መካከል ቦስተን ማራቶን ላይ ከሁለት ዓመታት በፊት የሽብር አድራጎት ሲፈጸም አሸናፊ የነበረው ኢትዮጵያዊ አትሌት ሌሊሳ ደሲሳ ስለ ሞቱትና ስለተጎዱት ክብር ሲል ሜዳሊያውን መመለሱን በታላቅ አድናቆት አስታውሰው፣ በዚህ ዓመት ደግሞ እንዲያውም በፈጠነ ጊዜና ብቃት መጨረሱ አሜሪካውያንን ያስደሰተና ያስደነቀ መሆኑን ተናግረዋል ፕሬዚደንት ኦባማ። ይህ ደግሞ የኢትዮጵያና የአሜሪካ ቁርኝት ቋጠሮ ነው። ነገር ሲጠጥር እጅ አንሰጥም፣ ተስፋ አንቆርጥም፣ በተሻለ ሁኔታና ይበልጥ ጠንክረን እናንሰራራለን እንጂ። እናም ኢትዮጵያውያንና አሜሪካውያን ከአንድ የሕይወት ምንጭ ስለ መቀዳታችን እማኙ ይህ ነው አሉና ፕሬዚደንት ኦባማ ጽዋቸውን አነሱ። To our one human family, and to a bright future for the land where the first harmony of the rainbow was born. Let the knock in. And let us Obama. For you Americans, that means to our health. ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝም እጆቻችንን ዘርግተን እንኳን ደህና መጣችሁ እንላለን ብለዋል። ስለ ሁለቱ ሀገሮች ግንኙነትም ሰፊ ንግግር አድርገዋል። የምሽቱ ፕሮግራማችን በዚሁ ይጠናቀቃል። አድማጮች፣ በሶስት ሰዓት በሚቀርበው መደበኛው ፕሮግራም እንገናኛለን። ከጽዮን ግርማ ጋር ቆንጅት አየለ ነኝ። በደህና ያምሹ።